ዶክተር ጎርሴ እስማኤል የኢትዮጵያ ሶማሌ ዲሞክራሲያዊ ምክር ቤት ሊቀመንበር፣ በአሁኑ ወቅት በኢትዮጵያ ሶማሌ ክልል ውስጥ እየተካሄደ ያለው እንቅስቃሴ በምን ሁኔታ ላይ ይገኛል? በጣም ነው ማመሰግነ ይህን እድል እንደሰጠህን፣ ሁልጊዜም እንደዚህ የምታቀርበን በጣም ነው ማመሰግነ። ብዙ ነገሮች እየተቀየሩ ነው። በተለይ አሁን አዲሱ ፕሬዚዳንት ነው ከተመረጠ በኋላ ሙስተፋ ዑመር በጣም ወጣት ሰው ነው። በጣም ደግሞ የተማረ ሰው ነው። ስለ ኢትዮጵያን ደግሞ ሙቨመንት ውስጥ በተለይ በወጣቶቹ የቆየ ስለሆነ ብዙ ነገሮች እየሰራ ነው። እስር ቤቶቹን የታሰሩ ድሮም እየፈታ ድሮ ያልሆነ ዩ ኖ ዲስትሪክቶች የተፈጥረው ነበረ ድሮ የነበረው ስርአት በጣም አረመኔ የሆነ በተለይ በኢትዮጵያ ውስጥ ብቻ በአፍሪካ ደረጃም ብታይ እንደምታውቀው በሂውመን ራይትስም በሌሎቹም በደንብ የተገለጠ የተዋረደ ስራ ስለነበረ ከድሮ በጣም ህዝቡ በደስታ ነው የተቀበለው። ግን ብዙ ብዙ ስራዎች ይጠብቃሉ ማለት ነው። ወደ ይሄንን ተግባራዊ ለማድረግ ግን አጀማመሩ በጣም ጥሩ ነው ብዬ ነው የምገምተው። ከዚህ ቀደም የነበሩትን ሁኔታዎች በተለይ ቀደም ሲሉ የነበሩት ክልሉ ፕሬዚደንት እና አሁን ባለው አስተዳደር መካከል አዲስ መተማመን ለመፍጠር ምን መደረግ አለበት? በሶማሌ ክልል ውስጥ ያለው አወቃቀር በውጭ ያሉት ወገኖች እንደሚረዱት አንድ ወጥ የሆነ ቋንቋ፣ አንድ ወጥ የሆነ ሃይማኖት ተከታይ ስለሆኑ ሁሉም ነገር ቀላል ተደርገው ይታያል። በውስጡ ያለው የኢትዮጵያ ሶማሌ ክልል አወቃቀሩ ምን ይመስላል? የፖለቲካ ሂደቱ የጎሳ መሰረትን እየተከተለ የመሄዱስ ጉዳይ በፖለቲካው ላይ የሚያሳድራቸው ምን አይነት ተጽዕኖዎች አሉ ይላሉ። ጥሩ ጥያቄ ነው። እንደ ተናገርከው አብዛኛው ከሌላው ኢትዮጵያን ነው። ኢቨን ሪጅኖች ሲታይ በጣም የሶማሌ ሪጅን ልዩ ነው ለማለት ይቻላል። አሁን ለምሳሌ እኛ አካባቢ ኢጋሊቴሪያን የሆነ ሶሳይቲ ነው። በተለይ በዚህ በሄር እንደ ኦሮሞ ጋር ይመሳሰላል። ሌላው ግን ደግሞ ከኖርዝ አይነት ደግሞ እንደ ፊውዳል አይነት ነው እና በጣም የተለየ ነው በዛ አካባቢ እና ሁልጊዜ ደግሞ የዛ ሪዮት አለም የሚጀምረው በቶል ቶል ማለት በጎሳ ነው የሚጀምረው እና ሰውን ዩኖ ያንተን ያንን ሰውን ለማመን ዩኖ ከተፈለገ እንደ ሌላው በሪዮት አለም ተከትለው በዚህ በዚህ በዚህ ኢሹ ሳይሆን አብዛኛው እዛ የሚንጸባረቀው በጎሳ ዩኖ ተኮር የሆነ ነው። እዛ የምናየው ወይ አብዛኛው ደግሞ እንደዛ ነው እና ለዚህ ነው ከዚህ ከኖርዝ በተለይ ከዚህ ከሌላው ኢትዮጵያዊ ሲያይ በዛ መነጽር ሳይዋቸው ሶማሌዎች አንድ ናቸው። የአንድ ቋንቋ ነው የሚናገሩት። ሁሉም አንድ ነው የሚመስላቸው። ግን ውስጡ ስትገባ በጣም በጣም በጣም የተለያየ ነው አመለካከት ያለው ለምሳሌ የኦብነግ አለ ለምሳሌ ኦብነግ ከሌላው የኛ አሁን ለምሳሌ ኦርጋኒዜሽን በጣም የተለየ ነው ነው ብዙ ነገሮች ለምሳሌ በእኛ አሁን በኢትዮጵያን አንድነት ነው የምናምነው። እነሱ በዛ አያምኑም። ብዙ ነገሮች አለ እንደዛው ነት ጊዜው ስለ ማይሰጠን ግን ለማሳጠር በጣም ህዝቡ በጣም እና ርዕዮተ ዓለሙ በጣም የተለያየ ነው እና አሁን ኢቨን አሁን አዲሱ ፕሬዚዳንት ሲመጣ ያንንን አንድ ላይ አድርጎ ችግሮቹን ፈቶ ወደዛ ወደ አንድ አይነት መንገድ ለመውሰድ ቀላል አይደለም እና የድሮ ራሱ የነበረው ስርዓት እዛ ላይ የፈጠረው ከኡጋዴን ጎሳ ወርደው እንደገና የራሱን ፋሚሊ ነበረ እና ሰው የሚመስለው ከሩቁ፣ አዎ የዛን ኡጋዴን ጎሳ ስለሆነ፣ ኖ ኖ፣ ከዛ በኋላ ራሱን ኡጋዴኖቹን እንኳን በጣም ነው የጨረሳቸው። እና ለውጭው የኖጥሮ አይነት ስል ለማሳየት ቀላል አይደለም ቀላል አይደለም። ከህዝቡ ጋራ ቁጭ ብለህ ስትነጋገር ነው። ሌላው ደግሞ ይሄ ነገር በጣም ወደ መጥፎ ያዝገባው የዚህ የሀያ ሰባት አመት የኢፒአርዲኤፍ ሪዮት አለም ደግሞ እንደምታውቀው ቤዝ የሆነው ምን ቋንቋና በእነሱ ከላይ ተቀምጠው የሚጠቅሙበት የራሳቸውን ምንድን ነው የሚሉት ህዝቡ መተዳደርና ህዝቡን ሞባላይዝ ማሰባሰብ የሚቻለው እና ወደ ይሄ ኔሽን ስቴት ራሱ ወደዛ መውሰድ የሚቻለው እንደነ አልባኒያ አይነት ፓርቲ ከላይ ሆነው ህዝቡ ደግሞ በቋንቋ እንደዛ እና ያ ደግሞ እንደገና የዚህ የምንነት ነው፣ ነገሮቹን በጣም እያሰፋ ነው የሄደው እና አሁን አንዱ ትልቅ ልቅ ችግራችን ከሌላው ጋር ኢቨን ኢትዮጵያኖች ጋር ይሄ ናሽናል የሆነ አይደንቲቲ ለመፍጠር ያ ነው ሌላው ኢትዮጵያ ጋር የክራይሲሳችን ችግራችን እንደዛ ነው። እና አሁን የእኛ አሁን አንዳንድ የተማረ ሰው የምንለው ሰዎች መጀመር የምንፈልገው ህዝቡን ማስተማር ነው እና ህዝቡን ይሄ በተለይ ከላይ ያለው ቅድም እንዳልኩት ናሽናል የሆነ አይደንቲቲ ወደዛ የምንሄድበት ህዝቡ ለምሳሌ ይሄ አማርኛው ጠፋብኝ እንጂ ኔሽን ስቴቱን ራሱን ሎያል የሚሆንበት የሚያምንበት በሲቲዘንሺፕ بالزائنة نوعجي عند أفريقيا عند من يزأ አሁን አዲስ የተመረጡት የኢትዮጵያ ሶማሌ ክልል ፕሬዚደንት ሙስጠፋ ኡመር ከወጣቶች እንቅስቃሴ ጀምሮ በሂደት ውስጥ በትግሉ እንቅስቃሴ ውስጥ የነበሩና እንደዚሁም በትምህርትም የበሰሉ እንደሆነ ገልጸዋል። ለውጡን ተከትሎ አብሮ የኢትዮጵያ ሶማሌ ዲሞክራሲያዊ ንቅናቄም እንደዚሁ የፓርቲ ሊቀመንበርም ተቀይሯል። በሊቀመንበርነት የተኩት አቶ አህመድ ሺዴ ናቸው። የእሳቸውስ በዛ ቦታ ላይ መምጣት በኢትዮ ሶማሌ ክፍል ውስጥ ያለውን የለውጥ እንቅስቃሴ ወደፊት ለመግፋትና እርሶ እንደጠቀሱት በሀገር አቀፍ ደረጃ የኢትዮጵያን አጀንዳ አካቶ ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ ወደፊት ለመስራት ምን አይነት በጎ ተጽዕኖ ሊያሳድር ይችላል ይላሉ? የአቶ አህመድ ሺዴ ወደዛ መምጣት፣ ወይስ የእሳቸው የወጡበት ጎሳ አናሳ ከሆነው በመሆኑ ያ የሚያሳድረው አሉታዊ ተጽዕኖ ይኖራል በአመራራቸው ላይ ቅድም እንዳልኩት ነገሩ እነሱ ሁሉም እዛ አካባቢ የሚነሱት የጎሳ ነው። የስ ያ ችግር ይኖራል። ነገር ግን በተለይ እነዚህ አሁን የመጡት ወጣቶች እንደነ ሙስጠፋ እንደ ራሱ ማን አህመድ ሺዴ አሉ፣ ደግሞ እነ ጀማል ብዙ ወጣቶች አሉ። እነዚህ ከዛ ትንሽ የወጡ ሰዎች ናቸው። ምንም እንኳን ህዝቡ ስታየው በዛ አይነት አንድ ሰው ለምሳሌ አንድ ቦታ ዩኖ ሲመርጡ ያው ይሄ የኔ ጎሳ አካል ሆነ በበስተቀር አይገባም የምልበት እንደዚህ አይነት ችግርም ቢያጋጥማቸው በጣም ጥሩ እየሰሩ ነው እና እዛ አካባቢ ድሮ አሁን ቅድም እንዳልኩት አብዲኢሌ አብዲኢሌ እኮ የራሱ በቃ ፓርቲ ሁሉ ጠፍቷል። ምንም አይነት የሶማሌ ፓርቲ የሚባለውም አልነበረም። የነበረው እሱ ከዚህ ከጀርናሎች እነሱ ሀረር ተቀምጠው እነሱ ናቸው መሙሪያ የሚሰጡት። ከላይ ደግሞ ኢፒአርዲኤፍ ደግሞ ምንም አይነት ችግር አልነበረበትም። ያ ህዝቡ ቢያልቅ ምን ቢል ምንም ችግር አልነበረትም። ያንን ሁሉ እንደገና ወደ ሰላም ለመቀየር ወደ ህግ ያለበት ቦታ ነው፣ ወደዛ እንዲቀየር ስራ ይጠይቃል። ስራ ይጠይቃል እና እንደሞ ያስቸገረን ሌላው ደግሞ ትልቁ ይሄኛው ራሱ የኢትዮጵያ ነው የነበረው ሁኔታ፣ እንደምታውቀው የዚህ የቀይሮና የፋኖ ሌሎቹ በጣም ነው የቀየሩት። እና የዛኛው የኢትዮጵያዊ ትልቁ ነው ክራይሲስ ነው አንዱ ነው። የዚህ የሶማሌ ምንም እንኳን ትንሽ ከሌሎቹ እየተለየ ቢሆንም ከዛው ችግሩ እንደዛው ነው የሚፈታው ብዬ ነው የምገምተው እና አጀማመራቸው ጥሩ ነው፣ ግን መአት ስራ ይጠይቃል ነው። ከዚህ በፊት እንዳልኩት እዛ አካባቢ ሄደው የኦሮሞና የሶማሌን አሁንም አለ ጦርነቶች ውስጥ አሁንም አልቆሙም። ነው ደግሞ ለፈው ጊዜ በጣም ቸርቾች የጠፉበት እዛ ክርስቲያንና ሙስሊም ለማስመሰል የድሮ ደግሞ አሉ ከኋላ ነው እየገፉ ይሄንን ነገር ለምሳሌ ዶክተር አብይን የእሱ እዛ ያለው ፖሊሲ አልሰራም ለማለት ብዙ አይነት ነው አሻጥሮች አሉ። ግን እኔ አሁን እንደሚመስለኝ ምንም እንኳን ፔሲሚስቲክ አልሆንም ግን አት ከሌላው ወገ ኢትዮጵያ የሚወስደው ስራ ነው የሚጠይቀው እና ወጣቶቹ ብዙ አማካሪ ያስፈልጋቸዋል ከሌላው ኢትዮጵያ ጋር ወደዛኛው ትልቁ አጀንዳ ለመምጣት እና አሁንም አሁንም የምናየው የኢትዮጵያ ራሱ ፖለቲኩ ስታየው የኦሮሞ በአንድ በኩል በዚህ በኩል ደግሞ የዚህ የአማራይ ምናምን እያሉ የድሮ አይነት አንዳንድ ወደዛ ወደ መጥፎ መንገድ ለመውሰድ የሚፈልጉ ሰዎች አሉ እና ከዛው አይነት ችግር የሚወጣ አይመስለኝም። ግን የምናየው ሁኔታዎች ጭላንጭሎች በጣም ወደ ጥሩ መንገድ ይወስዳሉ ብዬ ነው የምገምተው። ጥሩ አይነት ሊደርሽፕ ያላቸው ሰዎች እና ለወደፊቱ ደግሞ የዚህ የኢንስቲቱሽኖቹ ቀስ በቀስ ኢንክሪመንታል የሆነ የተሰራበት፣ ቅድም እንዳልኩት ይሄ ናሽናል የሆነ አይደንቲቲ ህዝቡ ራሱን ለምሳሌ የሚያይበትን ከተሰራ እንደ ጎሳ ካልሆነ እንደዚህ ነው ከፋፍለህ የምትገዛበት ከዛ ውጭ የሆነ የሚያዩበትን አይነት ቢገፉበት ይቀየራል ብዬ ነው። የእናንተ ፓርቲ እንደዚሁ በተለይ በዚህ በዋናው አጀንዳው ኢትዮጵያ ሶማሌ ዴሞክራሲያዊ ምክር ቤት የኢትዮጵያዊነትን አጀንዳ የሚገፋ ድርጅት ነው። ድርጅቱ አሁኑ ወቅት ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት እንዴት ይመለከተዋል? በለውጡ ሂደት ውስጥ ውስጥ ምን አይነት ተሳትፎ ለማድረግ በዝግጅት ላይ ነው? በጣም በቅርብ ጊዜም ወደ ሀገር ቤት እንሄዳለን። በጣም በጣም ተደስተናል። ግን ቅድም እንዳልኩት ማዕት ስራ ይጠይቃል። ማዕት ማዕት ብዙ ስራ ነው የሚያስፈልገው እና የዚህ አሁን የተጀመረው ኦኬ እንደምታውቀው ራሱ የኢፒአርዲኤፍ ፓርቲው አሁን ለምሳሌ አቢ የሚወስዳቸውን እርምጃዎች በዚህ በአጭር ጊዜ ውስጥ የወሰዳቸው በጣም የሚገርም እና በጣም የሆነ በቃ በቃ በጣም ለውጡ በብዙ ነው የተቀየረው። ግን ገና ብዙ ያልወረዱ ነገሮች አሉ ወደ በመሬት ላይ ብዙ ያልወረዱ ነገሮች ነገሮች አሉ እና እኛ አሁን የምናስበው ቅድም እንዳልኩት የናሽናል አይነት አይዴንቲቲ ወደዛ የሚወስድን ከዚህ ከድሮ አይነት ሪዮት አለም ሁለቱ ነው የ ሁልጊዜን ሁልጊዜ የኢትዮጵያ ወጣቶች ተነስተው በዛ ከኃይለሥላሴ ጊዜም ጀምሮ ከዛ በፊትም ነው። እንደ ዋለልኝ ነው ምንም እንኳን በአንዳንድ ነገሮች ቢሳሳቱም የሚፈልጉት የነበረው የዚህ የጭቆና ከኢትዮጵያ ከጭቆና ወጥታ ወደ ዲሞክራሲ የምንሄድበት ወደ ሩል ኦፍ ሎ ወደዛ የምንሄድበት ለምሳሌ ፍሪ አን ፌር ኤሌክሽን የሚመጣበት ወደዛ አይነት መንገድ ህዝብ ውስጥ ገብተን ለመስራት ግን አንዳንድ ጊዜ ትንሽ ኮንፊውዝ የምንሆነው ምን መሰለህ፣ ለምሳሌ አሁን አብይ ብዙም ቅድም እንዳልኩት አይኮኒክ የሆነ ሊደርሽፕ ያለው ስታይል ነው። ህዝቡን የእሱን አይዲያዎች በቀላሉ የሚሸጥ ሰው ነው እና ምንም አይነት ችግር የለውም። ነገር ግን ለምሳሌ መደመር ስል እንዴት ነው ስትራቴጂው ብቻ ነው የሚታየው እንጂ ራሱ ታክቲካሉ ራሱ የዛን ሁኔታ ተግባራዊ የሚያደርገው እንዴት ነው ሁሉ የሚደምረው ነው። እንደምናውቀው እኮ እነዚህ ሁለቱ ትልልቅ ርዕዮተ ዓለም ኢትዮጵያን ሁልጊዜ ወደ ኋላ እየጎተቱ ነበረ። የዚህ የአሃዳዊ እና የዚህ በምንነት በዚህ በጎሳ በምናምን አይነት ናሽናል ኩዌሽን እና የዚህ ዩኒቴሪ አይነት ስቴት ሁለቱ በቃ እየተጋጩ በኢሕአፓም በመኢሶንም ጦርነት በሁለቱ አይዲዮሎጂ ነበረ። ሁልጊዜ ጥሩ አይነት አዲስ ኢትዮጵያ እንዳትወጣ የሚዘጉ የነበሩ እነሱ ናቸው። ድርጅታችን እንደዛ ነው ይመስለው እና ከዛ ወደ ላቅ ወጥተን ነው የእኛ አሁን ለምሳሌ ፕሮግራም ምንድን ነው የሚለው። ይሄ ናሽናል አይደንቲቲ እንዴት ይፈጠራል ለምሳሌ ዩሮፒያኖች እኮ አሁን ተመልከት፣ በፍሬንች ሬቮሉሽን ስትመለከት በእኛ ብቻ የተጀመረው ሚዩታዊ ብሎ ሲጀምሩት ለምሳሌ የፍራንስ የፍረንሳይ ብንሆን ሎም ኑቮ አዲስ ሰው እኮ እንፈቅዳለን ብሎ ከሆነ የተነሱት እና ሁልጊዜ በሂስቶሪ ወደ ኋላ ተመልስን ብናይ ይህ ኔሽን ስቴቱ ራሱ ሲወቀርና ሲፈጠር የሰው ልጅ ነው ወደ እንደ ሶሻል አይነት ኮንትራክቲ የሚላቸው ለምሳሌ እንደ ዣን ዣክ ሩሶ የሚላቸው ነገሮች አሉ። ሶሻል ኮንትራክት ማለት ከህዝቡ ጋራ ምን አይነት ህዝቡ እንዴት ይሄንን ይወስዳል? ለህዝቡን አስተሳሰብ እና የኮንሸንሱ ራሱ ሌቨል አይተህ ወደዚህ እንዴት ታመጣለ? የእኛ ደግሞ ኢትዮጵያ ብዙ ነው፣ የተለያየ ነው። አሁን ለምሳሌ እኛ አካባቢ ህዝቡ ኖማድ ነው ነው። ሌላ አካባቢ ብታይ ሰማንያ በመቶ ኢትዮጵያዊ ፋርመር ነው፣ እና ትንሽ ደግሞ ኢንዱስትሪ አለ። ይሄንን ዩኒፋይ የሆነ እንዴት ልትፈጥር ትችላለህ? እንዴት በዛ ውስጥ ደጋግማለሁ ዕቃ አድርግልኝ እና ከዚህ ከመደመሩ ጋር አያይዘን ነው እንዴት ናሽናል የሆነ አይደንቲቲ ወጣቶች አሁን ምንድን ነው የሚወለደው ወጣት እኔ ኢትዮጵያዊ ነው፣ በሪሊጅንና በዘር ተኮር ያልሆነ ከዛ የወጣ ለምሳሌ እንደ ሌሎቹ ሀገሮች ለምሳሌ ጥሩ መንገድ የሚያገኝበት፣ ጥሩ ሆስፒታል የሚያገኝበት፣ ጥሩ ስራ የሚያገኝበት፣ ለሰው ልጅ የሚያስፈልጉ ነገሮች የሚገኙበት ሁኔታዎች ከዛ ጋር የሚያገናኝ ናሽናል የሆነ በቃላት ቀላል ይመስላል፣ ግን በተግባራዊ ለማድረግ እንደዚህ አይነት እንደኛ ሆነ በጣም ደሀ የሆነ ሀገር ወደዛ አይነት ስቲት ራሱን መገንባት እኔ እንደሚመስለኝ የራሱ ስቴት ቢልዲንጉ ራሱ ብዙ ስራ ይጠይቀናል ብዬ ነው የምገምተው። እና ለማሳጠር አሁን ለሚመጣው ቱ ታውዘንድ ሀያ ላይ የሚመጣው ኤሌክሽን እና በቀበሌዎች የሚነሳው የመጀመሪያው አሁን እዛ ላይ ማየት የምንፈልገው ህዝቡ ራሱን አይዲያዎች ወደ ህዝብ ጋር ወርዶ እንዲሸጥ። አሁን ለምሳሌ ሶማሌ ሬጅን ይባላል ግን እኛ የምንፈልገው አሁን ጂ ሰቨን እዛ መጥቶ ራሱን አይዲያ ቢሸጥ እና ቢመረጥ ደስታችን ወደ ወደር የለው። ሌሎቹ ይሄ ያለው በመካከላችን ያለው ህዝቡ እኮ አሁን ው ክልልን እኮ የወሰዱት እንደ ምንድን ነው በቃ ህዝቡ አንዱ ወ ሌላ የማይሄድበት መንገድ ያን ነገር እንዳይሆን እና ሄደው ራሳቸውን አይዲያዎቹን እየሸጡ የሚመረጡበት አካባቢ እና ይሄ ቼከን ባላንስ ያለበት ይሄ ሶስቱ የዚህ ምንድን ነው የጃጆቹ እና የሌሎቹ ለማሳጠር ፍሪ አንድ ፌር ኤሌክሽን እንዴት ነው የሚገኘው? እና ህዝቡ ደግሞ የራሱን አይዲያዎቹን ህዝብ ጋር ወርደው የሚሸጥበትን መድረኮች ቢከፈቱበት እና እዛ ውስጥ ደግሞ አንዳንድ ነገሮች መነሳት እኮ ይቻላል። የእርቅ ሁኔታ ማንሳት ይቻላል። ቅድም የረሳሁት ከኛ አካባቢ የምንፈልጋቸው ለምሳሌ አሁን እንደነ ይህ ነው ሳውት አፍሪካ የተፈጠረው ሁኔታ ፒስ ሬኮንሲሊሽን የሚሏቸው ሌሎች ሀገሮች ለምሳሌ እንደነ ሩዋንዳ፣ ቡሩንዲ እያጋጥሟቸው ከዛ ውስጥ የወጡት እኛ ምንም እንኳን እዛ ላይ ባንደርስም ምንድን ነው ህዝቡን ከዚህ ከትሮማ አይነት ወጥተው ወደ ሲቲዘንሺፕ የሚሄዱበት መንገድ ምንድን ነው ብለን ነው በዛ አይነት መንገድ ብንሄድ ጥሩ አይነት ኢትዮጵያ ትፈጠራለች ብዬ ነው የምንገምተው። መልካም ጉዟችሁ የተሳካ እንዲሆንና በለውጡም ሂደት ላይ የምታበረክ ተሳትፎ የጎላ እንዲሆን ምኞታችን ነው። ዶክተር ጎርሴ ኢስማኤል የኢትዮጵያውያን ሶማሌ ዲሞክራሲያዊ ምክር ቤት ሊቀመንበር ስለ ቃለ ምልልሱ እናመሰግናለን። እኔም የእናንተ ሬዲዮ ኤስቢኤስ ቅድም እንዳልኩት ሁልጊዜ እንደሚሰጠን እድል በጣም ነው ማመሰግነ። ካሳሁ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.